በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስቴር ሚስተር ቲቦር ናዢ ዛሬ ህዳር 25 2011 ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለትዮሽና በቀጠና ጉዳዮች ላይ መክረዋል። ዛሬ ረፋት በደንደን የእንግዳ መቀፊያ አዳራሽ ፕሬዚዳንት ኢሳያስ አፈወርቂ እና ሚስተር ቲቦር ናዢ ባደረጉት ውይይት ፕሬዚደንት ኢሳያስ አፈወርቂ ሀገራቸው ከዩናይትድ ስቴትስ ጋር በተለያዩ ጉዳዮች ላይ ግንኙነታቸውን ለማጠናከርና ለማሻሻል ፍላጎት እንዳላቸውና ዝግጁም እንደሆኑ አረጋግጠዋል። ሚስተር ቲቦር ናዥ በበኩላቸው አገራቸው ከኤርትራ ጋር ያላትን ግንኙነት ለማሻሻልና ለማጠናከር ዝግጁ እንደሆነች አረጋግጠዋል። ሚስተር ቲቦር ናዥ እና ፕሬዚደንት ኢሳያስ አፈወርቂ በተጨማሪ የኢትዮጵያና የኤርትራን የሰላም ስምምነት በይበልጥ ለማጠናከር በጋራ ለመስራትም ተስማምተዋል። ሚስተር ቲቦር ናጂ በተጨማሪ ከኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳልህ ጋር በተመሳሳይ ጉዳይ ላይ ተነጋግረዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስተር ሚስተር ቲቦር ናጂ ከህዝባዊ ግንባር ለዲሞክራሲና ፍትህ የኢኮኖሚ ጉዳይ ኃላፊ አቶ ሀጎስ ገብረ ህይወት፣ ከኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል እንዲሁም ከኤርትራ የከፍተኛ ትምህርት ተቋማት ኃላፊ ዶክተር ሃይለ ምህጹን ጋር ተገናኝተው ተወያይተዋል ሚስተር ቲቦር ናጂ በኢትዮጵያ ያደረጉትን ይፋው ጉብኝት ጨርሰው ተመሳሳይ ጉብኝት ለማድረግ ትላንት ህዳር 24 ነው አስመራ የገቡት ብርሃነ በርሀ ለአሜሪካ ድምጽ ከአስመራ